ዋና ጽሕፈት ቤቱ ኦስትሪያ ቬና የሚገኘው የዓለም አቀፉ ፕሬስ ኢንስቲትዩት የዚህ ዓመት የዓለም የፕሬስ ጀግና በሚል ጋዜጠኛ እስክንድር ነጋን ሰይሞታል። ድርጅቱ ሕይወታቸውንና ጊዜያቸውን ለፕሬስ ነጻነት የከፈሉ እንዲሁም የጎላ አስተዋጽኦ ያደረጉ ጋዜጠኞችን በጥልቀት መርምሮ እንደሚሸልም ገልጿል። ባለቤቱ ጋዜጠኛ ሰርካለም ፋሲል የሚከተለውም ብላለች። እስክንድር ነጋ ዓለም አቀፍ ፕሬስ ኢንስቲትዩት ከቬና የግል ህይወታቸውን መስዋዕት በማድረግ ለንግግር ነፃነት የጎላ አስተዋጽኦ ያበረከቱ ጋዜጠኞችን ለማክበርና ለማዋደስ በሚል በየአመቱ የሚሰጠውን የዓለም የፕሬስ ነፃነት ጀግና ሽልማት ለእስክንድር በይፋ ተሰጥቶታል። ምንድን ነው ሽልማቱ? የሚታወቅ ነገር አለ? እስካሁን የተገለጸ የለም። ግን የእውቅና ማለት የግል ህይወታቸውን መስዋዕት በማድረግ ለንግግር ነፃነት የጎላ አስተዋጽኦ ላበረከቱ በሚል ነው። ሸላሚዎቹ አንቺንም እንዳነጋገሩሽ በመግለጫው ላይ ተናግረዋል። እና ምን ነበር ያሉሽ? ምን ተሰማሽ? የምታስተላልፍ መልእክት ካለሽ የሚል ነው። እኔ በእስክንድር ሽልማት በጣም ትልቅ ደስታን የተሰማኝ ከሚገባው በላይ። ይህ ሽልማት የእስክንድር ብቻ ሳይሆን በየእስር ቤቱ ያሉ የኢትዮጵያን ጋዜጠኞችን፣ በስደት ላይ ያሉ የሁሉም ነው። እስክንድር በሀሰት ክስት ወንጅሎ የአስራ ስምንት አመት ፍርድ ተፈርዶበት በቃሊቴ እስር ቤት አሁን ስድስት አመት ሊሆነው ነው። ይህ ሽልማት እስክንድርና ሌሎችንም የእሱን አርያ ለሚከተሉ የሚያበረታታ ሞራል የሚሰጥ እንዳልተረሱ የሚያስታውስ ስለሆነ እጅግ በጣም ተደስቻለሁ። ለመሆኑ አሁን ከእስክንድር ጋራ በስልክ ወይንም በሆነ መልክ ትገናኛላችሁ? ከእስክንድር ጋር ምንም አይነት የሚገናኝበት መንገድ የለም። ቃሊቲ እስር ቤት ለማንም ይመስለኛ ስልክ አይገባም። እኔ እስክንድርን በቤተሰቦቼ በኩል እንደምና ደህናነህ የሚል ሰላም እልካለሁ፣ ደህናነኝ የሚል ከዛ ውጭ የተለየ ንግግርም ማድረግ አይቻልም። ጥበቃው ከባድ ነው። እንደ ልብን በሰው አይጠየቅም። በሁለት ሰው ነው ጠየቀው መልዕክቱ ማስተላለፍም አይቻልም። ስላለበት ሁኔታና ስለ ጤንነቱ ብቻ ነው የምሰማው። የተለየ ነገር የለም ስለ እሱ። ባይሆን በቅርብ ጊዜ ያየሁት ብልህ እንደ ማንኛውም ሰው በማህበራዊ ድረገጽ ላይ የወጣ ፎቶውን አይቼ በቃ እንዴት ይሄን ቃል እንዴት ልግለጽልህ? በጣም መደፈት፣ በጣም ሀዘን ውስጥ ዝብርቅ ያለ ነገር ነው የተፈጠረብኝ። ከሶስት አመት ተኩል በኋላ ምስክርነት፣ ፍርድ ቤት በቆመበት የተነሳ ፎቶ ሳይ ድንግጥ ነው ያደረገኝ። እና ያንን አይቼዋለሁ እልሃለሁ በቅርቡ አገኘት ምለው በትላንትና ሁለትም ስላለበት ሁኔታ ከሄዱ ሰዎች ጠይቄ ተረድቻለሁ። አሁን ከጠየቀኝ ከአንድ ቀን በፊት የዓለም አቀፉ የፕሬስ ኢንስቲትዩት ሽልማትን በተመለከተ ሌላውን ተመሳሳይ ተቋም የዓለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት በምህጻረ ቃሉ ሲፒጄ የአድቮኬሲ ዳይሬክተር ሚስ ኮርኒ ራዥን ጠይቄ ነበረ። እሳቸውም በኢሜል በሰጡት መልስ እስክንድር ነጋ ለዓለም ጋዜጠኞች ምሳሌ የሆነ እጅግ ጥቂቶች መክፈል የሚችሉትን የህይወቱን ታላቁን ጊዜ እየሰዋ የሚገኝ የዓለማችን ታላቅ ሰው ብለውታል። እስክንድር በመሸለሙም መደሰታቸውን ገልጸው ሽልማቱ የጽናቱ ዋጋ ነው ብለዋል። ሽልማቱ እስከ ዛሬ በዓለም ላይ ለፕሬስ ነጻነት ዋጋ ለከፈሉት 69 ሰዎች በየአመቱ ተበርክቷል። ጋዜጠኛ እስክንድር ነጋ በእስር ላይ ያለ፣ ከተለያዩ ዓለም አቀፍ ተቋማት አምስት ሽልማቶችን በመሸለም የመጀመሪያው ኢትዮጵያዊ ነው ተብሏል። ለዶች ብለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ